You're with SBS Radio. ወደ ዝርዝር ዜናዎች ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። ጉግልና ፌስቡክ ጥብቅ ጫና ሊገጥማቸው ነው። በግድያ ተጠርጥሮ ዘብጥያ ወርዶ የነበረው በጠበቃ ኤክስ ንቅዘት ሳቢያ ነፃ ወጥቷል። የዩናይትድ ስቴትስ መንግሥት ሙት በቃ ብይን ለመቀጠል መወሰኑ አሳሳቢ ሆኗል የሚሉት ግንባር ቀደም የምሽት ዜና ወጃችን ናቸው። የአውስትሬሊያ የገበያ ውድድርና ሸማቾች ኮሚሽን ለአውስትራሊያውያን ግለሰባዊ መረጃ ጥበቃ ለማድረግ እንዲቻልና የሚዲያ ኩባንያዎችም የተሻለ የመደራደሪያ ኃይል እንዲኖራቸው ለማስቻል አስቸኳይ እርምጃ እንዲወሰድ ይፋ ባደረገው ሪፖርቱ ጥሪ አቅርቧል። ሪፖርቱን ለማቅረብ 18 ወራት የፈጀ ሲሆን ትኩረቱም የፌስቡክ እና ጉግልን የዲጂታል ገበያ በአብላጫ መቆጣጠር ላይ ነው። በሪፖርቱ ውስጥ ግለሰባዊ መረጃ፣ የሚዲያ ህገ ደንብ፣ የገበያ ውድድርና የሸማቾች ጥበቃን ያካተቱ 23 ምክረ ሐሳቦችን አቅርቧል። በመንግሥት በኩል በሚቀጥሉት ሦስት ወራት ጊዜያት ውስጥ ከባለ ድርሻዎች ጋር ከመከረ በኋላ በዓመቱ መጨረሻ ግድም በምክረ ሐሳቦቹ ላይ ተገቢውን እርምጃ እንደሚወስድ አስታውቋል። በጅሮንድ ጆሽ ፍራይደንበርግ የዲጂታል ገበያውን አስመልክቶ የማሻሻያ እርምጃ እንደሚያሻ ሲናገሩ፣ ዓለም ከዚህ ቀደም እጅግ አሳሳቢ የሆኑ የንግድና የግለሰብ ዳታ ስብስቦች በሁለት ኩባንያዎች እጅ ሲገባ አይቶ አያውቅም ብለዋል። በአደንዛዥ እጽ አስተላላፊዎች ቀለበት ውስጥ በተፈጸመ ግድያ ሳቢያ ከአንድ አሠርት ዓመት በላይ ዘብጥያ ወርዶ የነበረው ፋሩክ ኦማር ጠበቃ ኤክስ በመባል በሚታወቁት የሕግ ባለሙያ ሙያዊ ንቅዘት ሳቢያ የሜልበርን ፍርድ ቤት በነጻ ለቆታል። ፋሩክ ለ12 ዓመታት በስር የቆየው በ2022 የአደንዛዥ እጽ አስተላላፊዎች ከሆኑት ውስጥ በግድያ ሕይወቱን ባጣው ቪክተር ፒርስ አሟሟት ተጠርጥሮ ነው። ቀደም ሲል በግድያ ተጠርጥሮ ለእስር በበቃበት ወቅት ተጥሎበት የነበረው የእስራት ብይን ሀያ ዓመታት ሲሆን የሕግ ጠበቃው የነበሩት ኒኮላ ጎቦ የፖሊስ መረጃ አቀባይም ሆነው ይሰሩ እንደነበር ይፋ በመሆኑ ሳቢያ በነፃ እንዲለቀቅ ፍርድ ቤት በይኖለታል። ፋሩክ ኦማር ከእስር እንዲወጣ የተፈረደለት በመሆኑ ከፍ ያለ ውለታ የሚገባ መሆኑን ባወጣው መግለጫ አስታውቋል። የሰብአዊ መብቶች ተሟጓቾች የዩናይትድ ስቴትስ ፌዴራል መንግሥት ይሙት በቃ ተፈርዶባቸው በስር ላይ የሚገኙ እስረኞች ሕይወታቸውን እንዲያጡ በውሳኔው በመግፋቱ ስጋት የፈጠረባቸው መሆኑን እየገለጡ ነው። የዩናይትድ ስቴትስ ፌዴራል መንግሥት ከ2003 ጀምሮ እስካሁን ድረስ የይሙት በቃ ፍርደኞች ሕይወታቸውን እንዲያጡ እርምጃ ወስዶ አያውቅም። ብይኑ የሚተገበረው ዌስተርን ኢንዲያና ውስጥ ነው። የአምነስቲ ኢንተርናሽናል አውስትሬሊያ ተባባሪ ዘመቻ አስፈጻሚዋ ኒኪታ ዋይት የይሙት በቃ ፍርዶች በአብዛኛው የሚከናወኑት ወገንተኛ በሆነ መልኩ መሆኑን የምርምር ግኝቶች እንደሚያመላክቱ ሲጠቁሙ፣ በአብዛኛው የሚተገበረው የሠራተኛ መደብ አናሳ የዘውግ ማኅበረሰብ አባላትና ለሕጋዊ ክርክር ዝቅተኛ አቅም ባላቸው ላይ ነው። እንዲሁም ዩናይትድ ስቴትስን ጨምሮ ይሙት በቃ የተበየነባቸው ፍርደኞች ከተገደሉ በኋላ ንጹሐን ሆነው የተገኙባቸው ሁነቶች እንዳሉ እናውቃለን። የዩናይትድ ስቴትስ መንግሥት ያ እንዲገጥመው ማድረግ የለበትም፣ በማለት የይሙት በቃው ብይን እንዳይተገበር ጥሪ አቅርበዋል። እስከ መቶ ሀምሳ የሚደርሱ ጥገኝነት ጠያቂዎችን ጭና የነበረች ጀልባ ከሊቢያ የባሕር ጠረፍ እንደለቀቀች የመስጠም አደጋ ደርሶባታል። አደጋው በዚህ ዓመት በሜዲትራኒያን ባሕር ከደረሱ አሳዛኝ አደጋዎች የከፋ መሆኑንም የተባበሩት መንግሥታት አስታውቋል። በእንጨት የተሠራችው ጀልባ ከሊቢያ አልኮምስ የለቀቀችው 300 ጥገኝነት ጠያቂዎችን ጭና ሲሆን ሕይወታቸው የተረፈው 150 ሰዎች በአካባቢው አሳስጋሪዎች ትድግና አግኝተው በሊቢያ የባሕር ጠረፍ ጠባቂዎች አማካኝነት ወደ ባሕር ዳርቻ ተመልሰዋል። ከተሳፋሪዎቹ መካከል አንዷ የነበረችውና ሕይወቷ የተረፈው ሱዳናዊት ሳባ ዩሱፍ ዓለም አቀፉ የመጤዎች ድርጅት ተገቢውን ድጋፍ ነፍጎናል በማለት አማራለች። የሰባት ዓመት ልጄን አጥቻለሁ። ምክንያቱም እርዳታ አላደረጉልንም። መጤዎችን አይረዱም። የውጭ ሰዎች እዚህ መጥተው የሚሰሩ ቢሆን እመኛለሁ፣ እግራችንን ያዩልን ነበርና፣ እነዚህ ማንንም አይረዱም። አባረውኛል። ለአንዲት ሴት ገንዘብ ሲሰጡ እኔና ልጄን ገና መንገዳችሁን ፈልጉ ብለውናል። ይህን ለምን አደረጉ? አሁን የምሻው ወደ አገሬ ወደ ሱዳን ተመልሼ እዚያ መሞትን ነው ብላለች። ዜናዎቹን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ጉግልና ፌስቡክ ጥብቅ ጫና ሊገጥማቸው ነው። በግድያ ተጠርጥሮ ዘብጥያ ወርዶ የነበረው በጠበቃ ኤክስ ንቅዘት ሳቢያ ነጻ ወጥቷል። የዩናይትድ ስቴትስ መንግሥት በሙት በቃ ብይን ለመቀጠል መወሰኑ አሳሳቢ ሆኗል። የሚሉት የምሽት ዜና ዕወጃችን ግንባር ቀደም ዜናዎቻችን ነበሩ።